ፋሲል በአሁኑ ወቅት ኬንያ ውስጥ ኮሌራ ምን ያህል ተስፋፍቷል? እንግዲህ ዛሬ የኬንያ ጤና ጥበቃ ሚኒስቴር በሀገሪቱ የኮሌራ ወረሽኝ ክስተት ያለበትን ወቅታዊ ሁኔታ በተመለከተ ሪፖርት አድርገዋል። በዚህም ሪፖርት መሰረት በተለይ በአስራ ሁለቱ የሀገሪቱ ክልሎች ወይንም ካውንቲ በመባል በሚታወቁት ግዛቶች የኮሌራ በሽታ መከሰቱን እና በበሽታ የተጠቁ ሰዎች መኖራቸውን አስታውቋል እና ከዚህ ከአስራ ሁለቱ ግዛቶች መካከል ሜሩ፣ ዋጃር፣ ማርሳቤት ካና ሪቨር፣ ሲያ፣ ናኩሩ እና ናይሮቢ ይገኙበታል። በሀገሪቱ ወቅቱን ጠብቆ በቅርቡ ዝናብ እንደሚመጣ ይታወቃል እና ይህን ዝናብ ተከትሎም የኮሌራ ወረርሽኝ ሊባባስ እንደሚችል ሜዲሲን ሳን ፍሮንቴርስ በመባል የሚታወቀው የኤምኤስ ወይም ኤምኤስኤፍ በመባል በምህጻሩ የሚታወቀው የጤና ተራድኦ ድርጅት አስታውቋል። በበሽታው እስካሁን ምን ያህል ሰው ተጠቂ እንደሆነ ይታወቃል? በእርግጥ የዝናባማ ወቅት ሲመጣ የኮሌራው በሽታ ሊባባስ ይችላል ቢባልም አሁን የዝናባማ ወቅት ከመከሰቱ አስቀድመውም በአሁኑ ጊዜ በተለይ በናያንዛ ሪስት ቫሊ እና የሰሜን ምስራቅ ሀገሪት ክፍሎች ኮሌራ ተስፋፍቶባቸዋል። የጤና ባለሙያዎችና ዓለም አቀፍ የጤና ጥበቃ ድርጅቶች እንዳስታወቁት በተለይ በንጽህና አጠባበቅ ዙሪያና የምግብና የውሃ ቅርቦቶች እንዴት በጥንቃቄ መጠቀም እንደሚቻል ለሕብረተሰቡ የግንዛቤ ማስጨበጫ በአግባቡ ካልሰጠ በሀገሪቱ ከፍተኛ የኮሌራ ወረርሽኝ የመከሰት ዕድሉ የሰፋ ነው ብለዋል እና ለምሳሌ ያህል በተለይ ከሐምሌ ሁለት ሺ አስራ አምስት እስከ ጥር ሁለት ሺ አስራ ስድስት ዓመተ ምህረት ሁለት ሺ አምሳ ስድስት የኮሌራ በሽታ ምልክት የታየባቸው ሰዎች በዋጃር ሆስፒታል የሕክምና ክትትል የተደረገላቸው ሲሆን ሰላሳ ዘጠኝ የሚሆኑት በዚህ በሽታ ምክንያት ሞተዋል። በተጨማሪም በማርሳቤት ካውንቲ ወደ አንድ መቶ ዘጠኝ ሰዎች የኮሌራ በሽታ እንደያዛቸው በምርመራ ታውቋል። በዳዳቤ የስደተኞች ካምፕ ውስጥም በተለይ በጋሀሌ ካምፕ በመባል በሚታወቀው ልዩ ቦታ ወደ አንድ ሺ አምስት መቶ ስልሳ ስድስት ሰዎች በኮሌራ ተጠቅተዋል። ናይሮቢን ጨምሮ አሁን በጠቀስካቸው አንዳንድ አካባቢዎች ተከሰተ የተባለው የኮሌራ ወረርሽኝ መዛባትን ለመከላከል በመንግስት በኩል ምን አይነት እርምጃ በመወሰድ ላይ ይገኛል? አሁን በእርግጥ የጤና ጥበቃ ሚኒስትሩም ሆነ የጤና ባለሙያዎች እንደዚሁም ዓለም አቀፍ የጤና ተቋማት የጤና ተራድኦ ተቋማት ማስጠንቀቂያ ነው እያወጡ ያሉት። በተለይ ከሚቀጥለው ወር ጀምሮ ዝናባማ የሆነ ወቅት ነው የሚከሰተው እና ያሉ ምልክቶች አሉ። ይሄ የበለጠ እየተባባሰ ይሄዳል እና ከአሁኑ ጥንቃቄ ማድረግ አለበት ነው የሚሉት። የሚሰጡትን ሀሳብ በተለይ የግንዛቤ ማስጨበጫ፣ የምግብ አቅርቦቶች፣ የውሃ የመጠጥ አቅርቦቶች አያያዝ ላይ ለህብረተሰቡ ሰፊ የሆነ እና አስቸኳይ የግንዛቤ ማስጨበጫ ሊሰጥ ይገባል። እንደዚሁ የንጽህና ትምህርት ሊሰጥ ይገባል እያሉ ነው ያሉት እና መንግስት በዚህ ይህን ተከትሎ የሰጠው ጉላሽ ነው። ፋሲል ግርማ ከኬንያ አመሰግናለሁ። እኔም በጣም አመሰግናለሁ።